የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ፕሬዚዳንት ዶናልድ ትራምፕ አዲስ ፕሬዚዳንታዊ የኢሚግሬሽን ማዘዣ ፈረሙ። ለመሆኑ እነኚህ የፕሬዚዳንቱ ትዕዛዞች ማንን ይመለከቱ ይሆን? አንደኛ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሳካላቸው ቀርቶ፣ ነገር ግን ወንጀል ስለሌላቸው ሊሆን ይችላል፣ ወይንም በተለያየ አጋጣሚ ሊሆን ይችላል ከሀገር ያልተባረሩ ሰዎች ምናልባት በአመት አንዴ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖሩ አሉ። ለእንደነኝ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው። በአለም አቀፍ ሕግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆነው እንዲኖር የአሜሪካን መንግስት ብቻ ሳይሆን የአለም አቀፉ የሬፊውጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው እያንዳንዱ ሀገር ግዴታ የገባው። አሜሪካ እንደውም በጣም ብዙ ስደተኞችን ያስጠጋች ሀገር ናት። አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለመቶ ሰማንያ ቀን በሯን ዘጋች ማለት ነው። አሜሪካ ከዚህ በፊት የወጡትን ህጎች በጥብቅ መተርጎ በህግ ደረጃ የተለወጠ አዲስ ነገር የለም። ግን በአሰራር አንዳንድ ለውጦችን ትመለከታለህ። ለምሳሌ ከአሜሪካ ወደዚህ በተለይ በመኪና ወይም በአውቶብስ ወይም በባቡር ትሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም ነበረ። አሁን ግን የካናዳ ድንበር ላይ ላላ የማድረግ ና እና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል። የመጀመሪያዋ የሚጌታቸው በካሊፎርኒያ ክፍለ ግዛት በሳንሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሌ ሊቀመንበር ናቸው። ሁለተኛው አቶ ፍጹም አቻሜለህ በዋሽንግተን ዲሲ ና ቨርጂኒያ በጥብቅና ስራ የተሰማሩ ና በስደተኞች ጉዳይ ዙሪያም ለረዥም ጊዜ ያገለገሉ ናቸው። ሶስተኛው ድምፅ ደግሞ የአቶ ተክለሚካኤል አበበ ነው። በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይከተላሉ በሚል የሚጠበቁ ለውጦች የብዙዎችን ይልቁንም በሚሊዮኖች የሚቆጠሩ በዩናይትድ ስቴትስ የሚኖሩ ነገር ግን መኖሪያ ፈቃድ የሌላቸውና ሌሎችን የሚያሳሰቡ ጉዳዮች ዛሬ በራዲዮ መጽሔት በጥልቀትና በቅርበት ይፈተሻሉ። የአገርና የሕዝብ ቅርሶች አያያዝ ንጉሴ አክሊሉ በአዲስ አበባው መስኮት ከሚያሰማን ውስጥ ናቸው። ስነ ግጥምና ሌሎች የመጽሔት መሰናዶዎች የአየር ቆይታ ችን እንደፈቀደልን ይቀርባሉ። ለአሁኑ ግን እለቱ እሁድ፣ ቀኑ መጋቢት አምስት 2009 ዓ.ም ነው። ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ የራዲዮ መጽሔት ታዳሚዎቻችን። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበንን ንጉሱ ታምሬ እያቀነባበረልን እስከ ዝግጅቱ ፍጻሜ ከምሽቱ አራት ሰዓት አብረናችሁ እናመሻለን። የሰዓቱ የዓለም ዜና ይቀድማል። ተመልሰን እንመጣለን፣ እንዳትሄዱ እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ከአዲስ አበባ ወጣ ብሎ በሚገኘው ቦታ ላይ ግዙፍ የቁሻሻ ክምችት በመደርመሱ ስለደረሰው አደጋ የአዲስ አበባ ከንቲባ ድሪባ ኩማ ለአገር ውስጥ የመገናኛ ብዙኃን በሰጡት መግለጫ አብራርተዋል። ከተከሰተው እጅግ አሳዛኝና አስደንጋጭ አደጋ እስካሁን ድረስ ባለን መረጃ አርባስድስት ሰዎች ህይወት አልፈዋል። ከነዚህ ውስጥ ወደ ሰላሳ ሁለት የሚሆኑ ሴቶችና አስራ አራት ወንዶች ህይወት አልፈዋል። አሁንም ፍለጋው ቀጥሏል። ምናልባት እየጨመረ ሊሄድ ይችላል የሚል ነገር አለን። በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑም ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት። ከሞቱት አብዛኞቹ ልጆችና ሴቶች መሆናቸውን የከተማ ይቱ አስተዳደር ቃል አቀባይ ተናግረዋል። የቆሻሻ ክምር ያለበት ቦታ ሲደረመስ ብዙ ቦታዎች እንዳዳረሰ የከተማ ይቱ አስተዳደር ቃል አቀባይ ዳግማዊት ሞገስ አስታውቀዋል። ዘገባዎች በገለጹት መሰረት ቆሽ ላይ ያለው ግዙፍ የቆሻሻ ክምር ትላንት ቅዳሜ ተደርምሶ በአቅራቢያ ያሉትን ቤቶች ደምስሷል። በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ ጠቃሚ ነገርን ፍለጋ በአካባቢው እንደሚውሉ የሚታወቅ ነው። ሌሎች ደግሞ በአካባቢው ደሳሳ ቤቶች ይኖራሉ። ቆሽ የከተማይቱ ዋናው የቆሻሻ ማጠራቀሚያ ቦታ ሲሆን ከአርባ ዓመታት በላይ የቆየ ነው። ከስልጣን የተወገዱት የደቡብ ኮሪያ ፕሬዚደንት ፓርክ ዌንሄ የፕሬዝዳንትነት የፕሬዚዳንትነት ግዴታዬን በሚገባ አልተወጣሁም በማለት ደጋፊዎቻቸውን ይቅርታ ጠይቀዋል። ፓርክ ዌንሄ በሙስና ክስ ምክንያት ሕገ መንግስታዊ ፍርድ ቤት ከስልጣን እንዲነሱ ከበየነ ሁለት ቀናት በኋላ ከቤተ መንግስት ወጥተው ዛሬ ሰውል በሚገኘው መኖሪያ ቤታቸው ገብተዋል። በብዙ መቶዎች የሚቆጠሩ ደጋፊዎቻቸው በቤታቸው አካባቢ ሆነው ከስልጣን መወገዳቸውን ሲቃወሙ ቆይተዋል። ፓርክ ለጋዜጠኞች አልተናገሩም። ቃል አቀባያቸው ባነበቡት መግለጫ ግን ፓርክ ያጠፋሁት ነገር የለም ጊዜ ሊወስድ ይችላል እንጂ ሀቁ ይወጣል የሚል እምነት አለኝ ብለዋል። ለደጋፊዎቻቸውም ምስጋና አቅርበዋል። ሕገ መንግስታዊ ፍርድ ቤት የፓርክን በወንጀል ያለመከሰስ መብትን አንስቷል። ኒዘርላንድ ዛሬ የቱርክ የውጭ ጉዳይ ሚኒስትር በሀገሪቱ እንዳይገቡ በማገዷ ትላንት ደግሞ አንድ ሌላ የቱርክ ሚኒስትርን በማስወጣቷ ዋጋዋን ትከፍላለች ሲሉ የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ዝተዋል። ኒዘርላንድስ እርምጃውን የወሰደችው ሚኒስትሮቹ ከቱርክ ፍልሰተኞች ጋር ተገናኝተው እንዳያስተባብሩ ነው ተብለዋል። ኤርዶጋን የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል የሆነችው ሀገር መንግስትን በናዚነትና ፋሽስትነት ከሰዋል። ጨቋኝ መንግስት ብቻ ነው የቱርክ ባለሥልጣኖች ወደ ሀገሪቱ እንዳይገቡ የሚያግደው ብለዋል። ሁለቱም የቱርክ ባለስልጣኖች ወደ ኒዘርላንድስ ለመሄድ የሞከሩት ኒዘርላንድስ ያሉት በቱርክ የመምረጥ መብት ያላቸው ቱርካውያን ፍልሰተኞችን ለማስተባበር ነው ተብሏል። ዝግጅቱ የራዲዮ መጽሔት የቁም ነገርና መዝናኛ፣ እለቱ እሁድ መጋቢት አምስት ቀን 2009 ዓም የፕሮግራሙ አቀናባሪዎችና አቅራቢዎች አዲሱ አበበና አሉላ ከበደን በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ በልደና አደርልኝ እንደሚተኛ ሰው መሸ ቤቴ ገባሁ። ብርድ ልብሴን ገፈፍኩ ጨምድጄ ረገጥኩት። እንደ ወለል ምንጣፍ አንሶ ላይን ጣልኩት። ሸሚዝና ኮቴን ሱሬን አነጠፍኩ። ፍራሼን ጠቀለልኩ አልጋዬን ተሸከምኩ። ፒጃማ እንደ መብራት አብራው አጠፋው። ጫማዬን እንደ በር ቆለፉና ከፈትኩ። ዝፍርቅርቅ ይወጣ እንቅልፍ እንደ መንገድ እንደሚጀምር ሰው ጊዜን ተሸክሜ ወለሉ መሀል ቆምኩ። ቅን ቀልቤም ማጣቴ ቅጣም ባሬ ጠፍቶ ግራ መጋባቴ እብድ የበላው በሶ መስዬ መቅረቴ ለምን ይመስልሻል? በዛሬዋ ምሽት ይህ ሁሉ የሆነው በልደና ድርልኝ ስላልሽኝ ብቻ ነው። ፍቅር ለነሳቸው ነሐሴ 1992 ይላል። የግርጌው ማስታወሻ ገጣሚ ነቢይ መኮንን ስውር ስፌት በሚል ርዕስ ለኅትመት ባበቃው መጽሐፉ ካካተታትና ቆየት ካሉት ግጥሞቹ አንዷን ነበር ያነበብንላችሁ። በል ደህና ደርልኝ። አንዳንዴ እንዲህ ከተናፈቀበት ምንጭ ሲቀዳ ይህን ያህል የገዘፈ አቅም ታድሎ ኖሯል ለካ ታሰኛለች። በያዝነው ገፍተን አንድ የፍቅርን ሀያልነትና የውበትን ረቂቅነት የሚያወድስ ግሩም ዜማ በማስከተል የቆይታችንን መክፈቻ ብናደምቅስ። ሞናሊዛ፣ ቴዲ አፍሮ ግጥምና ዜማውን ደርሶ እንደተጫወተው Bekelemo, rana wetero, achinke malemo Ke kelemat mehal, dinget tegenyeshi A tekuro ish leke, Mona Lisa i

ልዩ ተከታታይ ውይይት በወቅታዊ ርዕሰ ጉዳይ ዙሪያ በብዙ ሚሊዮን የሚቆጠሩ በዩናይትድ ስቴትስ የሚኖሩ የመኖሪያ ፈቃድ የሌላቸውንና ሌሎችን የሚያሳሰበ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት መጀመሪያ ያወጡትን አዲሱን ፕሬዚዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይከተሉ ይሆናል የተባሉ ለውጦችና አንደምታ ዛሬም በጥልቀትና ቀረብ አድርገን እንመለከታለን። ተወያዮች የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻሜልህ በዋሽንግተንና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ ደግሞ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። የቨርጂኒያው አቶ ፍጹምና የቶሮንቶ አቶ ተክለ ሚካኤል በኢትዮጵያ የፖለቲካ ጉዳዮች በመሳተፍም ይታወቃሉ። እንግዲህ አሉላ እንግዶች እንግዲህ አንተና አንቺ ብለህ በነጠላው ያለ ሌላ የስም ተቀጥላ እንድጠራቸው መርጠዋልና፣ ዛሬ እንግዲህ አዲሱ፣ አንተ ወደምትፈልገው ሀገር የመጣው ይመስለኛል። በነጠላው ልክ እንደ ጠቀስከው በስማቸው ነው የምጠራው። ና ግራ ላይ ያጋባ ይችላል። ወይዘሮ ፈቅደው ነው፣ ግድ የለም አቶ ብለን መጀመሪያ ያስተዋወቅ ናቸውን። ፍጹም እያልኩ ተክለ ሚካኤል እያልኩ የሚ እያልኩ ነው የማስተዋወቀው። አድማጮች እንዲረዱት ያህል ነው። እንግዲህ ውይይቱ ብዙዎች የሚጨነቁባቸው ገለጥ ገለጥ አድርገንም የሚያስረዱ ባለሙያ የሚፈልጉ ናቸው። ና ልክ ነው። አዲሱ ቀረብ ቀረብ ብላችሁ ቀረብ ቀረብም አድርጋችሁ ተነጋገሩ ሳይሉን አይቀሩም። ለሁሉም ወደ ውይይቱ እንዝለቅ። መልካም i አመሰግናለሁ። የቅርቡን የዩናይት ስቴትስ የኢሚግሬሽን ፕሬዚዳንታዊ ትእዛዝ ተከትሎ አነጋጋሪም አንዳንዴም አሳሳቢ ጉዳዮች እየተነሱ ነው። በተለይ ደግሞ በስደተኛው ማህበረሰብ አካባቢ በቅጡ ሁኔታውን ለመረዳት ከሚደረገው ጥረት ምን ይሆን እጣዬ እስከሚለው ድረስ ይዘልቃል። እንደ ሰዎቹ የህጋዊ መኖሪያ ፍቃድ መኖርና ያለመኖር። እስኪ ከአጠቃላይ ሁኔታ እንነሳ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ያወጣው ትእዛዝ ማንን ይመለከታል? ምንስ አሳሳቢነት አለው? አጠቃላይ የህጉን መንፈስ በመረጣችሁ መንገድ እያስተዋወቅ ቀጥላለሁ። የሚ ከአንቺ ልጀምር። አመሰግናለሁ በጣም ስለዚህ ግብዣ አቶ ሉላ። አሁን በቅርብ የወጣውን የኤግዜክቲቭ ኦርደር ወይንም ትእዛዝ ብታውን ሳይሆን ምናልባት የዛሬ ሁለት ሳምንት አካባቢ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሜሞራንደም ደረጃ ያወጣቸው አንዳንድ ነገሮች ጋራ አንድ ላይ አድርገን በሁለት ብንከፍለው ጥሩ ነው። አንደኛ ከውጭ ለሚመጡ ይሄ ነገር አዲስ ላሉ ምን ይመለከታቸዋል? ሁለተኛ ደግሞ በአገር ውስጥ ደግሞ ላሉ እነሱንስ በሚመለከት ምን አይነት አዳዲስ ነገሮች እየሆኑን ያለው እያልን ብናየው ጥሩ ነው። መልካም አገር ውስጥ ካለውን እንነሳ። በአገር ውስጥ ያለ ማን ያሳስበዋል? ማን ይመለከተዋል? ይሄ አጋጅነቱ ጉዞን ነውና በጉዞ ሊካተቱ የሚችሉ ሰዎች ወይም ከዚህ ተነስተው ከጉዞ ሲመለሱ ሊያሳስባቸው የሚችሉ ሰዎችንም ከዛምደው ይመልከቱ ጥሩ ነው። አንዳንዱ ነገር ምናልባት የኛም ማህበረሰብ የማይመለከት ከሆነ እዛ ላይ አላተኩርም። ለምሳሌ በሶስት የሚከፈሉ የስደተኛ አይነቶችን እናያለን እዚህ ሀገር ያሉት ማለት ነው። አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሻካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላል፣ ወይንም በተለያየ አጋጣሚ ሊሆን ይችላል። ከሀገር ውስጥ ያልተባረሩ ሰዎች አሉ። እነኚህ ሰዎች ምናልባት በአመት አንዴ፣ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖረዋል። ለእንደነኝ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው። ማለት ከዚህ በፊት ጉዳያቸው በተለያየ አይነት ሁኔታ ተዘግቶ የነበረ አሁን ኢሚግሬሽን እና ካስተምስ ኢንፎርስመንት በቀላሉ ከአገር ሊያስወጣቸው የሚችሉ ስለሆኑ እነሱን ያስወጣል አንደኛው። በሁለተኛ ደረጃ የተለያየ አይነት ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ። አሁን በኢሚግሬሽን ደረጃ አንዳንድ ወንጀሎች የቋሚ መኖሪያ መብት ፍቃድም ሆነ ጥገኝነትም ሆነ የተለያዩ አይነት ነገሮችን እንዳያገኙ ሰዎችን ያግዷል አንዳንድ ወንጀሎች ግን ምናልባት ይህንን እንኳን ባያግዱ በተለያየ አይነት መንገድ በፍርድ ቤት ሂደት ከጠበቃ ጋራ በመከራከር አንዳንድ ጠቀሜታ ሊያገኙ የሚችሉ የነበሩ ሰዎች አሁን ወንጀል ስለፈጸሙ ብቻ ከሀገር ሊወጡ እንደሚችሉ አስገዳጅ አይነት ሁኔታ ሊመጣ እንደቻለ እሱን አይተናል እሱ አሳሳቢ ሆኖ እናያቸዋለን በሶስተኛ ደረጃ ደግሞ ምንም አይነት ማመልከቻ ያላገቡ እዚህ ሀገር ዝም ብለው የኖሩ በተለያየ አይነት አጋጣሚ የመጡ አንዳንዶቹ ከሁለት ዓመት በታች የኖሩ ሊሆን ይችላሉ። አንዳንዶቹ ከሁለት ዓመት በላይ የኖሩ ሊሆን ይችላሉ። እንደነዚህ አይነት ሰዎችም ባለው አጋጣሚ፣ በተለይ ከሁለት ዓመት በታች እዚህ ሀገር ነዋሪ የሆኑ ሰዎች ምንም አይነት ማመልከቻ ሳያመለክቱ ምንም አይነት ለጊዜውም ሆነ በቋሚነት ሊያስቆያቸው የሚችል መብት ከሌላቸው አሁን የኢሚግሬሽንና ካስተምስ ኢንፎርስመንት መጀመሪያ አለ ፍርድ ቤት ፕሮሰስ ከሀገር ሊያስወጣቸው የሚሞክር ትኩረት የሚያደርግባቸው እንደሆኑ እናያለን። እነኝህ እንግዲህ ከታች ያሉት ናቸው። ከዛ ደግሞ በሁለተኛ ደረጃ ለምሳሌ ቋሚ መኖሪያ ፍቃድ ያላቸው ብዙዎች ሰዎች አሉ። በተለይ በእኛ ማህበረሰብ ምን አይነት ነገር አለ? ብዙ ጊዜ ስልክ ስለሚደወሉልን ነው። ግሪን ካርዴን ካገኘው በአመት አንዴ የሚመጣ ይበቃል አገር ቤት እየኖርኩኝ ወይም ሌላ ቦታ እየኖርኩ እያሉ ብዙ ሰዎች ይደውላሉ። አሁን እነኚህ ሰዎች በትናንሽም በትላልቅም ነገር ግሪን ካርዳቸው ላይ ችግር አምጥተዋል ማለት ነው። ለምን አንድ ሰው ከስድስት ወር በላይ ከዚህ ሀገር ውጭ ከቆየ ወይንም ከአንድ አመት በላይ ከዚህ ሀገር ከቆየ የቋሚ መኖሪያ መብቱን በገዛ ፍቃዱ እንደተወ ሊቆጠር ስለሚችል ማለት ነው። ስለዚህ እንደዚህ እንደዚህ አይነት ላይ ለምሳሌ እዚህ ሀገር ሲገቡ ጥያቄ በማብዛት በተለያየ አይነት ሁኔታ ነገሮችን ከዚህ ቀደምም ያለ ህግ ቢሆንም የበለጠ ጠበቅ አድርገው ሊይዙት እንደሚችሉ እናያለን። ይሄ አንድ። ሁለተኛው ደግሞ ለምሳሌ የጥገኝነት ወረቀት ከጠየቁ በኋላ የቋሚ መኖሪያ መብት ፍቃድ ሲሰጣቸው የአገራቸውን ፓስፖርት ተጠቅመው ወደ አገራቸው የሚመለሱ ሰዎች ምንም እንኳን አሁን ቋሚ መኖሪያ መብት ፍቃድ ያላቸው ቢመስላቸውም አገራቸው በመመለሳቸው የሀገራቸውን ፓስፖርት በመጠቀማቸው እንዲህ አይነቱ ነገር ያለ ህግ ቢሆንም እነዚህ አይነት ሁኔታዎች ላይ አሁንም የካስተምስ እና ቦርደር ፐትሮል ጠበቅ ያለ እርምጃ ይወስዳል ብለን እናስባለን። እንግዲህ ይሄ በተለይ እኛም ማህበረሰብ በሚመለከት አንዳንድ ከላይ ከላይ ያየናቸው ነገሮች ናቸው። ጊዜ ልስጥና፣ ይጨምራለን ግሩም ሆነ ያነሷቸውን አንኳር አንኳር ነጥቦች ፈታ ፈታ እያደረግን እንመለከታለን። አሳሳቢነታቸው በተለይ በሰዎቹ ህይወት ላይ የሚያሳድሩትን ተጽዕኖ ጭምር በዝርዝር መረዳት ይጠይቃልና በዚህ ሰዓት የሚከታተሉ አድማጮች ሊያነሷቸው የሚችሉ ጥያቄዎችን ለማንሳት እንሞክራለን። አቶ ፍጹም ቀደም ብሎ በየሚ የተገለጡትን ሶስት ፊት ለፊት የሚታዩ ሁኔታዎች ሊያስከትሉ የሚችሉ ስጋት ሊያሳድሩ የሚችሉባቸውን ሰዎች ለይተዋል። በተለየ ሁኔታ ሊታይ የሚችሉ ቡድን እንበላቸው ሁለት ወገኖችን አንስተዋል። እስኪ በተነሱትም ላይ አለፍ ብለው ምናልባትም በዓለም አቀፍ ደረጃ የተነሳውንም የህጉን መንፈስ በጥቅሉን መረዳት ይጠይቃል እና በአጠቃላይ የህጉን መንፈስ ፕሬዚዳንታዊ ትእዛዝ መንፈስም ላይ አንዳንድ ነጥቦችን ቢያነሱ ጥሩ። እንግዲህ ይሄ ፕሬዚዳንት የተመረጠው አሜሪካ በጣም ብዙ ስደተኛ ትቀበላለች፣ አሜሪካ ስደተኛ በዝተዋል፣ ቁጥሩን መቀነስ አለብን፣ ያለውንም ማስወጣት አለብን ብሎ ነው። አስራ አንድ ነጥብ አምስት የሚሆኑ ህጋዊ ፍቃድ የሌላቸው ሰዎች አሜሪካን ሀገር አሉ። ብዙ ሰው ያተኮረው እዛ ጋር ነው ግን ይሄ መንግስት አዲስ የተመረጠው የዶናልድ ትራምፕ መንግስት ምንድን ነው የሚለው በጣም ብዙ ሰው በስቷል። አሜሪካ ነገር ስለዚህ አሁንም የሚ እንዳለችው አንደኛ እዚህ ያለውን በህጋዊም ሆነ ያለ ህጋዊ ፈቃድ ያለውን ሰው ቁጥር መቀነስ፣ ሁለተኛ ደግሞ አዲስ አለማስገባት ነው። ስለዚህ ከዚህ አንጻር ነው ይሄንን ማየት ያለብን ማለት ነው። ለምሳሌ አሁን የዚህ መንግስት አስተሳሰብ ምንድን ነው? ብዙ ሰዎች የጥገኝነት መንገዱን ማለት የአሳይለም ፕሮሰሱን እየተጠቀሙ እዚህ ሀገር ይቆያሉ ነው። ስለዚህ አዲስ የወጣው ፖሊሲ ምንም እንኳን እዚህ አዲሱ ማዘዣ ጋር ማንም ሰው አሳይለም የመጠየቅ መብቱን ይሄ ማዘዣ አይከለክልም ብሎ ቢያውጅም፣ በውስጡ ግን ወርቁ ምንድን ነው? የአሳይለም ፕሮሰሱን የጥገኝነት ፕሮሰሱን በጣም አጥብቀውታል። የቤተሰብ መገናኘቱን ሁኔታ ጥገኝነት ጠይቆ እዚህ ቤተሰብ ማምጣቱንም ለመቶ ሰማንያ ቀን ታግዷል። ስለዚህ ጥገኝነት ማመልከቱ ሕጉ ባይለወጥም መንገዱን ግን አጥብቀውታል። ይሄ ማለት ምንድን ነው? አሁን በኢንተርቪው ጊዜ አርባ አምስት ደቂቃ የነበረው ኢንተርቪው አሁን ሶስት ሰዓት ይሆናል። በጣም በጣም ብዙ መረጃዎች ሊጠይቁ ይችላሉ ማለት ነው። እስካሁን ስልሳ አምስት በመቶ የነበረውን የመስጠት ሁኔታ ማለት አሳይለም ያመለክቱ ጥገኝነት የሚሰጥበትን እድል የሚያገኘውን ይቀንሳል ማለት ነው። በመረጃ ደረጃ ደግሞ በጣም ብዙ መረጃዎች ሊጠይቁ ነው ማለት ነው። ሁለተኛ ደረጃ አሁን የሚም እንዳለችው ሊያባረሩ የሚችሉ ወንጀሎች አሉ፣ የማይችሉ ወንጀሎች ነበሩ አሁን አይተው እንዳላየ ያለፏቸውን ትናንሽ ወንጀሎች ማለት ግሪን ካርድ ያገኘ አሳይለም ያገኘ ሰው አሁን ግን ድሮ የማያባረሩት ወንጀሎች አሁን ያባረሩታል ማለት ነው። በሦስተኛ ደረጃ ደግሞ የግሪን ካርድን እንደ ቋሚ ቪዛ እንደ መመላለሻ ቪዛ አድርገው የሚያስቡ ሰዎች ነበሩ። ስምንት ወር ከሀገር ውጭ ይቆያሉ፣ አራት ወር እዚህ ይቆያሉ። ወይም ዘጠኝ ወር ከሀገር ውጭ ይቆያሉ፣ ሶስት ወር እዚህ ይቆያሉ። ይሄ አሁን ይቆማል በአዲሱ ህግ መሰረት ማለት የነበረውን ህግ ነው በጥብቅ የሚያስፈጽሙት ማለት ስለዚህ እዚህ ሀገር በዲቪም ሆነ በቤተሰብ በኩል ግሪን ካርድ አግኝቶ ኢትዮጵያም ሆነ ሌላ ሀገር ቆይቶ እዚህ ሀገር ብቻ ያችን በስድስት ወር ወይም በአመት መጥቶ እዚህ ሁለት ወር ሶስት ወር ቆይቶ የሚመላለሰውን ሰው ከቦርደር ሊመልሱት ይችላሉ። ወይንም ደግሞ የዲፖርቴሽን ክስ በፍርድ ቤት ይከሱት እና ግሪን ካርዱ እንዲያጣ ሊያደርጉት ይችላሉ ማለት ነው። ሌላው ነገር ደግሞ የሚያለችውን እየደገምኩ ያለሁት ምክንያቱም በደንብ ለማብራራትም ያህል ማለት ነው እና እስካሁን አይተው እንዳላየ የሚያልፏቸው ነገሮች ነበሩ። አሁን እንደዛ ያደረገውን ሰው አይ የሀገርህን ፓስፖርት ከጠየቅ ወይም የሀገርህን ፓስፖርት እንኳን ባትጠይቅ በአሜሪካ የመውጫ ፈቃድ በትራቭል ዶክመንት ወደ ሀገርህ ስለሄድ ጥገኝነት የጠየክበት ምክንያት ከዚህ በኋላ የለም ማለት ነው። ሀገር በሰላም መኖር ትችላለህ ብለው ግሪን ካርዱን ሊቀሙት ይችላሉ ማለት ነው። በአጠቃላይ የዚህ ህግ ዋናው መንፈሱ ምንድን ነው? እዚህ በግሪን ካርድ ሆነ በሌላ ያሉትን ሰዎች ቁጥራቸውን የሚቀነስበትን መንገድ መፈለግ፣ በወንጀልም ሆነ በተለያየ መንገድ እነዚህ ሰዎች ያገኙትን መንገድ ላይ ደግሞ ያሉትን በማመልከት ደረጃ ላይ ያሉትን ደግሞ እነሱን እንዳያገኙ ማጥበቅ፣ በሶስተኛ ደረጃ ደግሞ እምቢእንኳን ተብለው አይተው እንዳላየ ያለፏቸው በቤተሰብ ምክንያት ወንጀል ስላልሰሩ ወይም አላረለክ ኬዛቸው እምቢ ተብለው ግን እነሱ ማባረር ቅድሚያ አልነበረም ለኦባማ አድሚኒስትሬሽን እውነቱን ለመናገር ለቡሽ አድሚኒስትሬሽን። ይሄ መንግስት ግን አሁን እነዚህ ኬዛቸው እምቢ ተብለው ሶስት አራት አምስት አመት የቆዩትን ሰዎች ወንጀል እንኳን ባይሰሩ እነሱን ለማባረር ነው ዋናው መንፈሱ። ደግሜ የምንብለው ቁጥር መቀነስ ነው ከሌላ አንጻር ደግሞ ቁጥር ከመቀነሱ ጋርም የተያዘ ነው የቤተሰብ በአለም አቀፍ ህግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆኖ እንዲኖረው ማለት የፋሚሊ ዩኒየንን ይሄን የአሜሪካን መንግስት ብቻ ሳይሆን የአለም አቀፉ የሬፊጂ አግሪመንት የሚደነግገው ነው ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው አሜሪካም ያን ግዴታ የገባችና እንደውም በጣም ብዙ ጥገኞችን ስደተኞችን ያስጠጋች ሀገር ናት አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለመቶ ሰማንያ ቀን በሯን ዘጋች ማለት ነው አሜሪካ። እንደዚህ አይነት ነገሮች ናቸው ያሉት። ከዚህ በፊት የወጡትን ሕጎች በጥብቅ መተርጎም ማለት ነው። ይሄ ነው አሁን እየተካሄደ እዚህ ላይ አንዲት ነገር ልጨምርበት ስላሳሰበኝ ና አንኳርም ነው ብዬ ስለማስብ ነው እንደውም ዛሬ መቶ ሳጠናው ነበር ምንድን ነው ኢንአድሚስብሊቲ የሚባል አንድ ነገር አለ፣ በህግ ለምሳሌ ቀላል ነገር የሚመስለን አንድ ሰው እዚህ ሀገር ለመምጣት መጀመሪያ ገና ሲያስብ የቱሪስት ቪዛ ሲያመለክት ሀሰተኛ የሆነ ነገር ተናግሮ ቢሆን እንደገና ያ ነገር በቃ አለፈ አለቀ ብሎ ነው እዚህ ሀገር ከገባ በኋላ የሚያስበው። አንደኛው በጣም የሚያሳስበው ነገር አንድ ለኢሚግሬሽን ወይንም እንደገና ለተለያየ እንደ ሶሻል ሴኪሪቲ ሊሆን ይችላል፣ ዌልፌር ለማግኘት ሊሆን ይችላል ሀሰት የሆነ ነገር የተናገረ ሰው በዛ ነገር ላይ ከባድ ማዕቀብ እንደሚያደርግ እና እንዲህ አይነቱ ነገር ከሀገርም ሊያስባረር የሚችል ነገር እንደሚሆን አዲስ ከወጡት መመሪያዎች ውስጥ ያየናቸው ናቸው። ምን አይነት ምን ማለት ነው? ለምሳሌ አንዳንድ ይቅር የሚባሉ እና አንዳንድ ደግሞ ይቅር የማይባሉ ውሸት ነገሮች የተናገሯቸው ይኖራሉ። አሁን እነዚህ ነገሮች ላይ በማጥበቅ ዲፖርት የማድረጊያ መንገድ እንደሚሆኑ ነው የገለጸው። በሁለተኛ ነገር የአሜሪካን በአጠቃላይ የኢሚግሬሽን ሲስተሙ ፋሚሊ ቤዝድ ነው ማለት የቤተሰብ ዩኒቲ ቅድም ወንድሜ እንዳለው የፋሚሊ ዩኒቲ ላይ የተመሰረተ ቤተሰብን መልሶ ማገናኘት ከግምት ያስገባ ነው፣ ቤተሰባዊ ነው። ስለዚህ ለምሳሌ ሲቲዘን የሆነ ዜጋ የሆነ ሰው ውጭ ላለ ለወንድምና ለእህቱ ሊያመለክት ይችላል። ለወላጆቹ ሊያመለክቱ እንደገና ወላጅ ሆነው ልጆቹ እድሜያቸው ከፍ ያለም እንኳን ቢሆኑ ሊያመለክቱ ይችላሉ። በእንዲህ አይነት መልክ ነበር። ነገር ግን ፕሬዚዳንቱ ልክ አሁን ለምሳሌ ካናዳ፣ እዛ አይነት ኢሚግሬሽን ሲስተም አለው ሜሪት ቤይስድ ወይንም በቤተሰባዊ ግንኙነቶች የተመሰረተ የኢሚግሬሽን አይነት ሳይሆን ከሙያና ከኳሊፋይድ ከሆነ ማለት አንጥሮ አንጥሮ ማለት ነው ቤተሰብ በማይሰበሰብ አይነት ሁኔታ ኢሚግሬሽኑ በዛ መንገድ እንዲዋቀር ሀሳቡ እንደሆነ ፕሬዚዳንት ትራምፕ ተናግሯል። አንደኛው ይሄ ከሚቀየረው ነገር ማለት ነው። ይሄንን እንግዲህ በአጠቃላይ ያለውን ነገር ይሄንንም ደግሞ በማስታከል ኮንግረስ ውስጥ ታም ካርተን የተባለው እንደራሴ አንድ ቢል አስገብቶ ነበረ እና ያስገባው ብዙ አይነት የቤተሰባዊ አሁን ቅድም የዘረዘርኳቸው አይነት ማመልከቻዎችን በሙሉ ውሱን አድርጎ አንድ ዜጋ የሆነ ሰው ምናልባት ለሚስቱና ከአስራ ስምንት ዓመት በታች ላሉ ልጆች ብቻ የሚያመለክትበት ሌላውን ግን ቤተሰባዊ ግንኙነትን የሚያስወግድበት አይነት ነገሮችን ኢንትሮዲስ አድርጓል። አሁን ያ ማለት ህግ ሆነ ማለት አይደለም፣ ግን ነገሮች ወዴት አይነት ነገር አዝማሚያውን ያመላክታል። እነኚህን ነገሮች ጨምሬ ለመናገር ስለፈለግኩ። መልካም በጣም አስፈላጊ ጭብጦች ናቸው። ወደ ካናዳ ልሻገር፣ ወደ ቶሮንቶ ህጉ ከስር መሰረቱ ዩናይት ስቴትስን ይመልከት እዚህ ዩናይት ስቴትስ ውስጥ ይርቀቅ ይውጣ፣ ተፈጻሚነቱም እዚሁ ዩናይት ስቴትስ ውስጥ ይሁን እንጂ በጓሮ በር ካናዳንም ተመልክቷል። ጎረቤት ካናዳ አንዳንድ ጊዜ እዚህ ዩናይት ስቴትስ የሚፈጠሩ ነገሮች እንደሚመለከቷት ሁሉ የስደተኞች ፍልሰት እንደ አዲስ በብዛት ታይቷል። የእነሱን ህይወት ያናጋል ብለው የፈሩ ቤተሰቦች ግለሰቦች ፈጥነው ለመሄድ በሚያደርጉት ጥረት እጅግ በበረታ ቅዝቃዜ እስከ አካል ጉዳት እስከ መታመም የደረሱበት ሁኔታ በዜናዎች ተዘግበዋል ምን አይነት አንድምታ ፈጥረዋል በካናዳ የስደተኞች ኢሚግሬሽን ህግ ላይ ተክሌ አመሰግናለሁ አሉላ በህግ ደረጃ የተለወጠ አዲስ ነገር የለም ግን በአሰራር በፕራክቲስ አንዳንድ ለውጦችን ትመለከታለህ ለምሳሌ ዋነኛው በካናዳና በ አሜሪካ መካከል ያለው የስደተኞችን ጉዳይ የሚመለከተው የዚህ የሴፍ ሰርድ ካንትሪ አግሪመንት ይባላል። የሶስተኛ ደህንነታቸው የተረጋገጠ አስተማማኝ ሀገሮች መካከል ያለ የሁለቱ ስምምነት ማለት ነው። አሜሪካን የመጣ ቀድሞ አሜሪካን ያመልክት፣ ካናዳ የመጣ ደግሞ ቀድሞ ካናዳ ማመልከት አለበት የሚል ስምምነት አለ እና ብዙ ጊዜ ከአሜሪካ ወደዚህ በተለይ በምድር በመኪና ወይም በአውቶብስ ወይም በባቡር ስትሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም። ወይም ደግሞ ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሱ ልጆች ካልሆነ በስተቀር አይቀበሉም ካናዳዎች። ወይም ደግሞ የተለየ ልዩ ኬዝ ካልሆነ በስተቀር አይቀበሉም ነበረ። አሁን ግን ትራምፕ ከተመረጠ በኋላ በወጣው ያስፈጻሚው ልዩ ትእዛዝ ምክንያት የካናዳ ድንበር ላይ ላላ የማድረግና ቀደም ሲል ስደተኞች ሲያዙ ድንበር ላይ መልሶ ወደ አሜሪካ መመለስ ሁኔታ ነበረ። አሁን ግን ያንን በደንብ ያለማስፈጸምና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል። ያ ከፍተኛ የሆነ ጫና በካናዳ ፖለቲካ ውስጥም ከፍተኛ ጫና ፈጠዋል። በተለይ በሁለት ቡድን አንደኛው ቡድን ይሄ ስምምነቱ በካናዳና በአሜሪካ መካከል ያለው ስምምነት መሰረዝ አለበት አሜሪካ ከዚህ በኋላ ሴፍ አይደለችም። ቅድም ፍጹምና የሚ በገለጿቸው ድንጋጌዎች ምክንያት ለስደተኞች ሴፍ ስላልሆነች ስምምነቱ ተሰርዞ ስደተኞች ያለምንም ችግር መምጣት መቻል አለባቸው የሚል ከፍተኛ የሆነ ጫና ከፖለቲከኞች፣ ከሰብአዊ መብት ድርጅቶች፣ በሁለት መቶ የሚጠጉ በካናዳ ዩኒቨርሲቲዎች ውስጥ የሚያስተምሩ የህግ መምህራን፣ የተለያዩ የስደተኞች ድርጅቶች፣ አብያተ ክርስቲያናት ደብዳቤዎችን ጽፈው በህግ ማውጫው ምክር ቤት ውስጥም ውይይት፣ ክርክር ነበረ። ከተቃዋሚው ወገን ቅድም እንደገለጽኩት ህጉ ሰስፔንድ ይደረግ ወይንም ደግሞ ይሰረት የሚል ይሄ ስምምነቱ፣ በመንግስት በኩል ደግሞ አይ የለም፣ እዛ ደረጃ የሚያስደርስ ችግር አልተፈጠረም እና ህጉ ስራውን እየሰራ ነው። አሁንም ቢሆን አሜሪካ እነዛ ቅድመ ሁኔታዎች ካናዳ አንድ አገር ሴፍ ነው የምትልበትን ቅድመ ሁኔታዎች ስለምታሟላ ስምምነቱን አንሰርዝም ያሉበት ሁኔታ ነው ያለው። እንግዲህ ብዙ ቅድም እንደገለጽከው አሉላ በቀደም ሲል የዛሬ አመት አካባቢ ይመጣ ከነበረው ስደተኛ ቁጥር በብዙ እጥፍ በዚህ በጥር የካቲት እና አሁን በማርችም እየመጣ ያለበት ሁኔታ ነው። ቅድም እንደገለጽከው በተለይ በረዶ አሁን እንደምታውቀው በዚህ በሰሜኑ ንፍቀ ክበብ ዊንተር ይባላል እና በረዶ ነው በጣም ከፍተኛ። ከአሜሪካ ደግሞ ወደ ሰሜን እየመጣ በሄደ ቁጥር በረዶ በጣም ጽኑ እየሆነ ነው የሚሄደው። እና ብዙ የዛሬ ወር ከምናምን አካባቢ ሁለት የጋና ተወላጆች በፍሮስት ባይት ወይንም ይሄ በረዶ እጃቸውን በልቶት ጣቶቻቸውን ያጡበት ሁኔታ ነው የተፈጠረው። እሱ በተለይ እሱ ዜና በሀገሪቱ ውስጥ በጣም ከፍተኛ አስደንጋጭ ሁኔታ ፈጥሮ ነበረ። እንግዲህ እንደምታውቀው አሜሪካ ለካናዳ፣ ካናዳ ለአሜሪካ እርስ በርሳቸው በጣም ትልቅ የንግድ አጋሮች ናቸው። በቀን ከአንድ ቢሊዮን ዶላር በላይ ተንቀሳቀሳል። በሁለቱ ሀገሮች መካከል ብዙ መቶ ሺ መኪናዎች ይመላለሳሉ ሰዎችም እና በእርግጥም አንዳንድ የካናዳን የአሜሪካ ሀምሳ አንደኛ ግዛት ነው ይሏታል መሰለኝ እና እና አሜሪካ ውስጥ የሚወጣ እንዲህ ያለ ህግ በእርግጠኝነት ካናዳ ውስጥም ከፍተኛ የሆነ አንድምታ አለው። እንደውም የፖለቲካ ፓርቲ የተቃዋሚ በዚህ የኮንሰርቫቲቭ የወግ አጥባቂው ፓርቲ ምርጫ ላይ አንዱ መከራከሪያ የሆነ የተነሳው ይሄ የኢሚግሬሽን ጉዳይ ነው እና ከፍተኛ የሆነ አንድምታ አለው። አሉላ፣ መልካም እንግዲህ ይህ አንድምታ በነዋሪዎች ላይ ምን ተጽዕኖ ያሳድራል? እንዴትስ ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን? ካናዳን ስናዛምድ እናነሳለን። ወዲህ ወደ ዩናይት ስቴትስ እንመለስ። አድማጮች ከሶስቱ የህግ ባለሙያዎች ጋር የጀመርነው ነው ውይይት አልተቋጨም፣ ቆየት ብለን እንመለስበታለን። አሁን ሰሰለሻ ካይኔ ከመሃሉ አንቺ ብቻ እኮ ነሽ በሚታየኝ ሁሉ ስለሻሌ ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ

እስኪ ጠይቀው ጥርስሽን ምን ሆን ምክንያቱ፣ ፈገግ ብሎ ሸየኝ ሲቆረጥ አንጀቱ፣ ሲቆረጥ አንጀቱ ከኔ አንጀት መስል ይገርባል የተሰራው ክሩ የረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ። የአዲስ አበባ መስኮት ሊከፈት ነው። ቅርሶችና ጥበቃቸው እንዲሁም የአዲስ አበባ ህንፃዎች አንድ ለየት ያለ ገጽታም እያነጋገረ ይመስላል። ንጉሴ አክሊሉ በአዲስ መስኮቱ ብቅ ብሎ ቅንብሩን ያጋራናል። ሰላም ንጉሴ። ንጉሴ ዛሬ ስለ ህንፃዎች መሸፈን ታሪካዊ ህንፃዎች ከተሸፈኑ ታሪካዊነታቸው ሊቀር ነው የሚል ስጋት ከዛ አኳያ ነው እንግዲህ አናገረው። ግዙፍ ህንጻዎች ግዙፍ ታሪክም ይዘው የሚመጡ ይመስላል። እንግዲህ እንከታተላለን። ሰላም ንጉሴ፣ ቀጥል። ሰላም ንጉሴ፣ አሉላና አዲሱ የሬዲዮ መጽሔት ፕሮግራም ተከታታዮችም፣ እንደሰነበታችሁ። ዛሬ በኢትዮጵያ ቅርሶች ዙሪያ ነው የምንነጋገረው። የኢትዮጵያ ቅርሶች ስንል ደግሞ እንግዲህ አንዱና ዋነኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ቅርሶች ናቸው። የቅርሶቻችን ይዞታ በምን ሁኔታ ላይ እንደሚገኙ እንነጋገራለን። እንግዳዬ መጋቤ ሰላም ሰሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተመጻሕፍት ወመዘክር ባህልና ቱሪዝም መምሪያ ኃላፊ ናቸው። በቅድሚያ የቤተክርስቲያኒቱ የቅርስ ይዞታ በምን ሁኔታ ላይ እንደሚገኝ መጋቤ ሰላም ሰሎሞን ቶልቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶች የሀገር ቅርሶች ናቸው። ኢትዮጵያንና የኢትዮጵያ ቤተክርስቲያንን ነጣጥሎ ማየት አይቻልም። ኢትዮጵያ ሀገራችንን በጥንታዊት ታሪክነቷ ስለ ኢትዮጵያ አጥኝም ጎብኝም ቢመጣ በቅድሚያ አሻራዋ የሚያየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከሀገሪቱ ታሪክ ጋር የማይነጣጠል ታሪክ ነው ያላት ቤተክርስቲያኒቷ። በዚሁም ረገድ በአሁኑ ሰዓት አባቶቻችን እናቶቻችን ያቆዩልን የእምነት መገለጫዎች የከበሩ ንዋየ ቅዱሳት በአጠቃላይ በሰው እጅ የተሰሩ በተፈጥሮ የተገኙ ቅዱሳት መጻሕፍት ቋሚና ተንቀሳቃሽ ቅርሶች ተገቢው እንክብካቤ እየተደረገላቸው ዘመናት ዘልቀዋል ዛሬም ትውልዱ እየተገለገለ እያዘከራቸው በቀጣይም እንዲሁም የሚቀጥሉ ናቸው በአሁኑ ሰዓት ያለው የቅርስ አጠባበቅና እንክብካቤ በቤተክርስቲያናችን ስንመለከት በየጊዜው የተቻለ ጥረት ይደረጋል። መጋቤ ሰላም በዚህ አይነት በአክሱም፣ በላሊበላ በሌሎችም አምስት ያህል የቱሪስት መዳረሻ ስፍራዎች ከዓለም ባንክ በተገኘ ብድር እንዲሁም ደግሞ ከአሜሪካን አምባሳደር ፈንድ እርዳታ እንደማለት ነው። በዚያ በተገኘ ገንዘብ ላሊበላም አክሱምም ላይ የተደረጉትን እድሳቶች በመግለጽ በሰፊው አስረድተውናል። አሁን ደግሞ ወደዚህ ወደ አዲስ አበባ ዘወር ብለን በአዲስ አበባ አብያተ ክርስቲያናትን እንዲሸፍኑ ሆነው በሙሉም ሆነ በከፊል ስለተሠሩ ሕንፃዎች ጉዳይ አነጋግሬያቸዋለሁ። መጋቤ ሰላም ሶሎሞን ቶልቻ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኪነ ጥበቡ በስነ ጥበቡ በጽሁፉ ለሀገር ነጻነት ድንበር መከፈልም አሻራዋን አስቀምጣለች የቤተ ክርስቲያኑ አገልግሎት በቀልድ ተነስቶ በቀልድ የሚያልቅ አይደለም ሁሉም ያውቀዋል የሆነ ሆኖ በአሁን ሰአት ያለው ጥያቄ በአንዳንድ የህብረተሰቦች ክፍል እንደሚገለጸው በአብያተ ክርስቲያናት አካባቢ የሚታነጹ ህንፃዎች የቤተክርስቲያኑን ውጫዊ ይዘት ውበት የህንፃ ጥበብ እየሸፈነው ይገኛል። ይሄ ደግሞ አሉታዊ ተጽዕኖ አለው የሚል አስተያየቶች ይቀርባሉ። እርግጥ ነው። ለምሳሌ እንደ መነሻ የምናደርገው በመሀል መርካቶ የደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያንን ስንመለከት ጉልላቱም ደውል ቤቱም በርቀት ይታይ ነበረ። በአንዳንድም አብያተ ክርስቲያናት የልማት ስራዎች እየገሰገሱ እየተፋጠኑ በመሄዱ በአብያተ ክርስቲያናት ውጫዊ ውበት እና ስነ ህንፃ ላይ መጋረድ አስከትለዋል፣ የሚሉ አንዳንድ አስተያየቶች ይሰጣሉ። ይህን ነገር ግን ከሁለት ጎን ማየቱ ተገቢ ነው። በአንድ አቅጣጫ አይቶ ይሄ እንዲህ ነው ብሎ ማለቱ በእኔ በኩል ብዙ አይታየኝም። አዎንታዊውን ጎን እንየው። አብያተ ክርስቲያናት በርቀት ስናይ ኢትዮጵያውያን በተለይ የእምነቱ ተከታዮች ቤተ ክርስቲያን እንሳለማለን፣ እጅ እንነሳለን። በርቀት የሚያየው እይታ ትልቅ አስተዋጽኦ ፈጥሮለታል። ያ ግን ከተሸፈነ ቤተ ክርስቲያን መሆኑን የሚያውቀው ወይ አንድ ጊዜ ሄዶ ያየ ሰው ወይም ደግሞ የአካባቢው ሰው ብቻ ነው። ካልተሸፈነ ግን እንግዳውም የሚመጣውም በልዩ ልዩ የእግር ዝውውር የሚያደርገውም ቤተ ክርስቲያን መሆኑን አይቶ ተሳልሞ የመሄዱ እድል አለ። ወደ አዎንታዊ ጎኑ ስንመጣ ደግሞ ቤተ ክርስቲያን አካባቢ የሚሰሩ የልማት ስራዎች፣ ህንፃዎች ተገቢ ናቸው የሚል አዎንታዊ ጎን እናያለን። ይህም ቤተ ክርስቲያንን በሁለንተናዊ አገልግሎቷ ብቁ ለማድረግ ካህናቶቿ፣ አገልጋዮቿ ጥላ ዘቅዝቀው ስዕለ አድኅኖ ዘርግተው ከመለመን ወጥተው በነፃነት የአገልግሎታቸውን ፍሬ አግኝተው ለካህናቱም ለሰራተኛው መተዳደሪያ ገንዘብ ያስፈልጋታል። ቤተ ክርስቲያን ልማት ያስፈልጋታል። በተለይ ደግሞ አሁን እንደ አዲስ አበባ እንደ ክልል ከተሞች ስንመለከት በቤተ ክርስቲያኒቷ ላይ ያሉ ሰፋፊ ቦታዎች አሉ። እነዚህ ቦታዎች ክፍት ከተተው መንግሥት አልሙ ይላል። ተገቢ የሆኑ ለህብረተሰቡ አገልግሎት ሊሰጡ የሚችሉ ከቤተ ክርስቲያኒቷ እምነትና ቀኖና ጋር የማይጋፉ ለምሳሌ ትምህርት ቤቶችን ስንመለከት ክሊኒኮችን ስንመለከት ለህብረተሰቡ አገልግሎት የሚሰጡ የልማት ክፍሎችን በመክፈት ተጠቃሚ የሚሆነው እኮ እራሱ የእምነቱ ተከታይ ምእመኑ ነው። የስራ እድል ይከፍታል። ተጠቃሚውም ህብረተሰቡ የቤተክርስቲያኝቷ አማኞች እኮ ናቸው። ያ አገልግሎት የሚውለው ለቤተክርስቲያኝቷ አካላት ነው። ነገር ግን በልማት ስም የሚሰሩ ከቤተክርስቲያኝቷ ስርዓት ጋር የማይሄዱ ነገሮችን መከላከል ይገባናል እና አሁን ለምሳሌ መርካቶ ራጉኤልን በምንመለከትበት ሰዓት ትምህርት ቤት ነው የተሰራው። በቤተ ክርስቲያን ትምህርት ቤት የሌለ ቤት ቦታ ሊሰራ ነው። ቤተ ክርስቲያን ትምህርት ቤት በዙሪያው አካል ከፈተች ምን ልትከፍት ነው? እንግዲህ ይህን ጥያቄና ሌላውንም ይዘን በሚቀጥለው አስራ አምስት ቀን ደግሞ ሌሎቹን እንደዚሁ እንዳስሳቸዋለን። ለዛሬው መጋቤ ሰላም ሶሎሞን ቶልቻን አመስግኜ ልሰናበት። ንጉሴ አክሊሉን አመስግነን ቀደም ብለን በመክፈቻው ወደ ጀምርነው በሰሞኑ አብይ ርዕሰ ጉዳይ ዙሪያ ወደ ተካሄደ ውይይት እንመለስ። በብዙ ሚሊዮን የሚቆጠሩ በዩናይትድ ስቴትስ የሚኖሩ የመኖሪያ ፈቃድ የሌላቸውንና ሌሎችንም ያሳሰበው መነጋገሪያ ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት መጀመሪያ ያወጡትን አዲሱን ፕሬዚዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይከተሉ ይሆናል የተባሉ ለውጦችና አንደምታ በጥልቀትና ቀረብ አድርገን ለምንመለከትበት ውይይት የሕግ ባለሙያዎቹ የሚጌታቸው ፍጹማቻ ሜለህ እና ተክለ ሚካኤል አበበ ተመልሰዋል። አሉላ መቀጠል ትችላላችሁ። አመሰግናለሁ። ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን? ካናዳን ስናዛምድ እናነሳለን። ወዲህ ወደ ዩናይት ስቴትስ እንመለስና አድማጮችን የአክብሮት አቀራረቡን የምናስተዋውቅበትን መንገድ ስለለወጥን ላስታውስ። በድጋሚ እንደ ጠራችሁ በፈቀዳችሁት መንገድ ነው እያስተዋወቅ ያለሁት የሚ በመጀመሪያው ከሚገኙ ሶስት ዝርዝሮች ውስጥ ቅድም ያነሳሻቸው ጥገኝነት ጠይቀው ያልተፈቀደላቸው ነገር ግን መኖር የቻሉ ሰዎች፣ ማመልከቻ ፈጽሞ ሳያስገቡ ሁለት ዓመት ያሳለፉ ሰዎች ሁኔታ እስኪ ፈታ ፈታ አድርገን እንመልከት። እነኚህ ሰዎች ከመጀመሪያው ኢላማ ከሚደረጉት ውስጥ ይመስላሉ። ቀደም ብለሽ በገለሽውና ማድረግ የሚችሉት ነገር ይኖር ይሆን ግለሰቦች ማወቅ ያለባቸው በመብትም ሆነ ከዚህ ህግ ጋር ተያይዘው ራሳቸውን ቤተሰባቸውን ሊጠብቁ ሊያደርጉ የሚችሏቸው ነገሮች ይኖሩ ይሆን? በሶስቱም ውስጥ የህጉንም አፈጻጸም እያዛመድሽ ብታስረጅ። ጥሩ ጥያቄ ነው። በጣም መጀመሪያ አንደኛው ደስ የሚለው መቼም ፕሬዚደንቱ ትራምፕ ቢሆንም ባይሆንም በአሜሪካን አገር ግን ህገ መንግስት አሁንም ስላለ ደስ ይለናል። እንደገና በአሜሪካን ፍርድ ቤቶች ስላሉ ደስ ይለናል። ማንኛውም ነገር አግባብ ያለው ፕሮሴስ ስለሚኖረው ደስ ይለናል እና ምንድን ነው አንደኛ ማንኛውም ሰው ለሚጠየቀው ጥያቄ ዝም ማለት ወይንም ያለመ መብት አለ። ለምሳሌ ፖሊስ ቢያቆመው አንድ ሰው መንገድ ላይ ስምህ ማን ነው የሚለው ጥያቄ ለስሙ መልስ ነው እንጂ ከዛ በተረፈ ማንኛውንም አይነት ነገር መናገር አያስፈልገውም፣ የለበትም፣ አይገደልም። መብት አለው። ያለመመለስ መብት አለው። ማድረግ ያለበት ስሙን መናገር ብቻ ነው። አንደኛ ይሄ ነገር በጣም አሳሳቢ ነው። ለምን እኛ ሁልጊዜ ምናልባት ባህሪያችንም ሊሆን ይችላል፣ መናገር እንወዳለን። ምናልባት ከመናገር ብዛት የምናመልጥ የሚመስለን ነገር አለ። እሱ ደግሞ አስቸጋሪ ነው። ሀሰት የሆነ ነገር ሊናገር ይችላል። ያ ደግሞ ራሱን የቻለ ችግር ሊያመጣ ይችላል። ስለዚህ የመጀመሪያው ነገር አንድ ሰው ማወቅ ያለበት ከስሙ በስተቀር ምንም አይነት መረጃ መስጠት ኃላፊነት የለበትም። አንደኛ። ሁለተኛ አንድ ሰው ወደ ቤቱ ቢመጣ፣ ለምሳሌ የኢሚግሬሽን ፖሊሶች ቢመጡ፣ ቤቱን ቢያንኳኩ፣ ህጋዊ የሆነ በፍርድ ቤት የተፈረመ ትዕዛዝ ወይም ዋረንት ከሌለው በስተቀር እዛ ቤት ውስጥ የመግባት መብት የለው፣ ያ ሰው በሩን መክፈት የለበትም። ስለዚህ አንድ ሰው በሩን አንኳኮ ፖሊስ ነኝ ወይንም አይስ ነኝ ብሎ ቢል ለዛ መልሱ ዋራንት አለ የሚለው ነው የፍርድ ቤት መጥሪያ አለ ወይ? አዎ፣ በፍርድ ቤት ሁለት አይነት መጥሪያ አለ። በዳኛ የተፈረመ መጥሪያ መሆን አለበት እና ያ አለ ወይ ብሎ መጠየቅ አለበት። አለኝ ካለ በበሩ ስር ሊያሳልፍ ይችላል፣ ወይንም በመስኮት ቀዳዳ ሊያሳልፍ ይችላል። ያንን አይቶ ያ ትዕዛዝ ትክክለኛ ከሆነ ብቻ ነው ያንን በር መክፈት ሀላፊነት ያለበት። ሶስተኛው ከዛ ጋራ ተያይዘው ምንድን ነው ያለበት አሁን ለምሳሌ መንገድ ላይ ያስቆመዋል እንበል። ስምህ ማን ነው? ስሙን ይናገራል። ከዛ በኋላ ሌላ ሌላ ጥያቄ ሲጠይቀው እኔ ከዚህ በኋላ ጥያቄ መመለስ አልፈልግም ያለመናገር መብቴን እዚህ ላይ እገልጻለሁ ይልና ከዛ በኋላ ዋራንት አለህ ይለዋል። የፍርድ ቤት መጥሪያ ይዘሃል አለ እንግዲ በእስር ላይ ነኝ አስረኸኛል። አላሰርኩም ካለው ያንን ሰው ጥሎ መሄድ ይችላል። በአብዛኛው ችግር የሚመጣው ሰዎች ከሚናገሩት ነገር ነው ማስረጃነት ሆኖ ራሳቸው ላይ መልሶ የሚጎዳቸው ይሄ ነገር ነው። ስለዚህ ይሄንን ነገር ሁላችንም ማሳሰቢያ መያዝ አለብን። አንደኛ። ሁለተኛ ነገር ሰው በእንትን ላይ ለምሳሌ ህጋዊ መብት ያለው እዚህ ሀገር ለምሳሌ ቋሚ መኖሪያ መብት ፍቃድ ቢሆን ወይንም ጥገኝነት ካመለከተ ያመለከተበትን ያችን ትንሿን ወረቀት ወይንም የስራ ፍቃዱን ወይንም ህጋዊ መሆኑን የሚገልጽ ነገር ካለው ያንን ይያል። ይሄ ሁለተኛ ነገር ነው። ሶስተኛ እና እንግዲህ ዋናው በዚህ ውስጥ እኔ የማየው ትልቁ ነገር ብዙ ሰዎች ጉዳያቸው ያልተሳካበት ምክንያት ብዙ ነገር ሊሆን ይችላል። እንደገና ከመጡበት ሀገር ጥገኝነት ከጠየቁበት ሀገር አዲስ የሆነ ማስረጃ ወይንም አዲስ የሆነ የሀገር ለውጥ ወይንም አዲስ የሆነ እነሱን የሚመለከት ነገሮች ተፈጥረው ሊሆን ይችላሉ የጥገኝነት ጥያቄያቸውን ሊያሻሽሉበት የሚችሉ እነኚህን ሁሉ ነገሮች ሊያውቁ የሚችሉት የሚያውቅ ጠበቃ ጋራ ቁጭ ብለው ጉዳያቸውን ሲያዩ ነው። ስለዚህ ጠበቃ ከመቼውም ጊዜ የበለጠ አስፈላጊ የሆነበት ጊዜ አሁን ነው። ለምን ጠበቃ ብቻ ነው ትክክለኛ የሆነ በምስጢራዊ አይነት መልክ ማለትም በባለ ጉዳይ እና በጠበቃ መካከል ያለው ግንኙነት ሁሌ ምስጢራዊ ስለሚሆን ያላቸውን የሕይወት ታሪካቸውን በሙሉ ገጠመኞቻቸውን በሙሉ እነሱ ሊመለከት የሚችሉ ነገሮችን በሙሉ አይቶ ምናልባት ጉዳዮችን እንደገና ሊያስከፍት በሌላ አይነት መንገድ ሊያመጣ የሚችል እንዲህ አይነት ነገሮችን ሊያደርግ የሚችል ጠበቃ ስለሆነ ይህንን እንዲያደርጉ ነው። እነኚህ ነገሮች ናቸው እንግዲህ እኔ ዋነኛ ብዬ የማስባቸው። መልካም። ፍጹም ወደ አንተ ልሻገር ነው በኒ ያልተገለጹና ቀደም ብሎ ለተነሳው ጥያቄ መታከል አለባቸው የምትላቸውን ጭብጦች አንድ ይሄ ጉዳይ የሚያሳስበው ቀደም ብላችሁ በዘረዘራችኋቸው ምክንያቶች አዲሱ የፕሬዚዳንቱ ትዕዛዝ ተፈጻሚነት ሊኖረውና ችግር ላይ ሊጥለኝ ይችላል ወይ ቤተሰቤን ወይ የቤተሰቤን አባል ብሎ ያሰበ ሰው ወደ ሕግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? ምን አይነት ነገሮችን አስቀድሞስ ማድረግ ይቻላል? አሁን በሚ የተገለጸው አይነት ከህግ አስፈጻሚ አካላት ጋራ የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮችስ ይኖሩ ይሆን? በዩናይትድ ስቴትስ ኢሚግሬሽን ፖሊሲ የመጡ ያሉና የመጡ ይሆናል የተባሉ ለውጦች ዙሪያ ተከታታይ ውይይቶች በልዩ ፕሮግራሞቻችን ይቀጥላሉ። በትውልድ ሳይሆን በምርጫ ኢትዮጵያዊ የሆኑት ኢትዮጵያን መማር ወይም ማጥናት መጽሐፍና መኖር የህይወት ዘይቤና መንገዳቸው ትልቅ አካል ነበር። የታሪክ አጥኚው ታሪክ ነው። በቅርቡ ከዚህ ዓለም በሞት የተለዩትን የፕሮፌሰር ሪቻርድ ፓንክስትን ህይወትና ስራ ለመዘከር በቀደመው የራዲዮ መጽሔት ቅንብራችን ከሶስት እንግዶች ጋር የጀመርነውን ውይይት ለዛሬ ነበርና በቀጠሮ ያሳደር ነው። ቀጠሮው ተከብሮ የእንግዶችንም ድምፅ ይዘን ቀርበናል። ከልጅነት እስከ እውቀት ያሳለፉት ህይወት የኢትዮጵያን ታሪክ ያቀፈ ለተከተሏቸውም ታላቅ አርአያነት ያለው የዕድሜ ልክ ጉዞ ነው። ተወያይ እንግዶቻችንን እናስታውሳችሁ። እንግዶቻችን የአዲስ አበባ ዩኒቨርስቲው የቀድሞ ታሪክ መምህር የዛሬው ፕሮፌሰር ኤሜሪተስ ሽፈራው በቀለ፣ የቀድሞ የስነ ሰው ጥናት መምህሩ ዶክተር አሉላ ፓንክረስትና የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙ ናቸው። ወደ ውይይቱ ንዝለቅ። ፕሮፌሰር ሽፈራው ለእርስዎ በወረወርኩት የመጨረሻ ጥያቄ ነበር ውይይታችን የገታ ነው። በርካታ የህትመት ስራዎች ያሏቸውና ከመጽሐፍ ውጭም በኢትዮጵያ ጥናት መጽሔት ጭምር ብዙ ስራዎችን አቅርበዋልና ስለ ጥናት ስራዎቻቸው ይነሳል። ይሁንና ጥናት ብቻ ሳይሆን የቀዳሚ ምንጭ አያያዝን በተመለከተ የጥናትና ምርምር ስራዎችን ወይንም ደግሞ ለዚያ ሊሆኑ የሚችሉ መረጃዎችን አሰባሰብም ላይ ትልቅ ሚና እንደነበራቸው ይነገራል። እንደ ጥናት ባለሙያ እርሶ በተሻለ አይን ሊያዩት የሚችሉትን ሀሳብ ነው። በጥናት መስክ ለተሰማሩም የበለጠ ጥናት እንዲደረግባቸው ጭምር የእሳቸውን ጥናት ለህትመት ማብቃት ብቻ ሳይሆን ሌሎች ጥናት የሚያጠኑበትንም መንገድ በር መክፈት ፈርቀዳጅነታቸውም ይነገራልና ትንሽ ብርሃን ቢፈነጥቁ ፕሮፌሰር ሽፈራው። መጀመሪያ ላነሳ የምፈለገው ፈርቀዳጅነታቸው በስፋት እንደተባለው ዶክተር አሉላም እንዳለው አንተም እንዳልከው ስፋት ያለው ስራ ነው የሰሩት የሸፈኑትም ፔሪየድ ከአክሱም አንስቶ እስከ ዛሬ ድረስ ነው ስለዚህ ያሳተሙትም በጣም ብዙ ነው በተለይ መጣጥፎች እጅግ በጣም ብዙ ነው ያሳተሙት እና ከዚህ ከስፋቱ ግን ጎልቶ መውጣት ያለበት ፈርቀዳጅነቱ የመጀመሪያው መሆናቸው ነው ቅድም አንተም እንዳልከው የኢኮኖሚ ታሪክን በሚመለከት ያደረጉት አስተዋጽኦ ከዚ በፊት ተጠቅሷል። እውነት ነው በኢኮኖሚው ላይ በጣም ብዙ ጽፈዋል። እሱን መድገም የሚያስፈልግ አይመስለኝም። ግን ሌሎች እንደዚሁ ከዛ በፊት ተነክተው ማያውቁ ለምርምር መነሻ የሚሆኑ በብዙ ጉዳዮች ላይ በስፋት ጽፈዋል። አንተም እንዳልከው አሁን ሕክምና በሽታ ድርቅ፣ ወረርሽኝ ላይ በስፋት ጽፈዋል። በዛ ጊዜ ብዙም ይጻፍበታል ተብሎ የማይገመቱ ጉዳዮች ላይ ጽፈዋል። ለምሳሌ የሕዝብ ብዛት በሚመለከት ወደኋላ ሄደው የተቻለውን ያህል ግምቶች በማሰባሰብ የኢትዮጵያን የሕዝብ ብዛት ለማቅረብ ሞክረዋል እና እንደ ትራንስፖርት የጦር መሳሪያ ኢትዮጵያ ውስጥ የመጡ የውጭ ሰዎች አርመኖች፣ ህንዶች፣ ግሪኮች፣ የመኖች ምንም ሳይቀር ለመሸፈን ሞክረዋል። ከኢትዮጵያ ጋር ግንኙነት ያላቸው ሀገሮች፣ ለምሳሌ እንደ ህንድ፣ አሁን እሳቸው ናቸው በባርነት ከኢትዮጵያ ሄደው ተሸጠው ህንድ ሀገር እዛ ተዋጊው ክፍል፣ የሰራዊቱ ክፍል አባል ሆነው በኋላ እስትን ይዘው ስርወ መንግስት እስከማቋቋም የደረሱ ሰዎች እንደነበሩ ሁሉ ለመጀመሪያ ጊዜ ያሳወቁን እሳቸው ናቸው። ሌላም የተለያዩ ኢትዮጵያውያን ማህበረሰቦች፣ ጎሳዎች፣ ብሔረሰቦች ሁሉ በስፋት አጥንተዋል። ይሄ አንዱ ያልተነካና ግንባር ቀደም ሆነው የሰሩትና ለማንኛውም ምርምር መነሻ የሚሆን ነው እና ምሁራን ሁሉ እሳቸውን በዚህ ይጠቅሳሉ። ምክንያቱም ከዛ ነው የሚጀመረው። ግን ደግሞ ሌላ አንድ ነገር አላቸው በስፋት የሰሩበትና በስፋት በመስራታቸውም ሊመሰገኑበት የሚገባ የገነኑ ትላልቅ ርዕሰ ጉዳዮች ሳይሆኑ አነስተኛ ርዕሰ ጉዳዮች ተብለው የሚገመቱ ግን ትልቁን ስዕል ለማግኘት የሚረዱ ምሳሌ ስጡን እስኪ ፕሮፌሰር ሽፈራ ለምሳሌ አሁን ስለ ድንኳን፣ የነገስታት ድንኳን፣ የመሳፍንት ድንኳን እንዴት እንደሚሰራ ስለ ድንኳን ሊኖር የሚችለውን ሁሉ ያለ የሌለውን ምንጭ አሰባስበው፣ ስለ ጨዋታዎች አሁን የሰንጠረዥ ጨዋታ የመኳንንት ልጆች የመሳፍንት ልጆች ይጫዋታሉ፣ የገበሬን ልጆች ይጫዋታሉ ለምሳሌ የገበሬ ኑሮ ምን እንደሚመስል የዛሬ ሶስት መቶ ዓመት የዛሬ አራት መቶ የዝሆን ዝሆንን በሚመለከት ለምሳሌ ለመጥቀስ ነው። አንድ ታሪክ በሚመለከት እንደዚህ ገነው የሚወጡ ጉዳዮች ናቸው አይባልም። እንደዚህ እንደ በሽታ ወይ እንደ ትልቁ ረሀብ ወይ እንደ ትልቅ ወረርሽኝ ወይ እንደ ትልቅ ድርቅ ወይ እንደ ገንዘብ ታሪክ ወይ ምናምን ሳይሆን አነስተኛ ቦታ ይሰጣቸዋል። ግን የበለጠውን ትልቁን ስዕል ለመረዳት ይረዱናል። አሁን ድንኳን ብዙ ጥቅም ያለው ጥናት ነው። አንድ ሌላ ብሰጥ ለምሳሌ ጥሬ ስጋ ኢትዮጵያ ውስጥ ይበላል። የበሬ ስጋ ግን የበሬ ስጋ ሲበላ ለእያንዳንዱ ብልት ልዩ ልዩ ግምት አለ። ለመኳንት ለመሳሰንት የሚቀርብ አለ። ትልቅ ግብዣ ላይ ግብር ላይ ለድሃ የሚቀርብ አለ። ይሄ እስከ አጼ ኃይለ ሥላሴ ዘመን ድረስ መጥቷል እና ይታወቃል ነገር ግን ወደ ኋላ ሄደው ይህንም በሚመለከት አንድ ጥሩ መጣጥፍ መጽሐፋቸው እና ይሄ ለምሳሌ ማህበራዊ መዋቅሩን ለመረዳት የሚጠቅም ነው እና አንደኛ በትልልቅ ማህበረሰባዊ ጉዳዮች ላይ የህክምና፣ የጂኦግራፊ፣ ባህል ጉዳዮች ላይ የሰሯቸው ትልልቅ ስራዎች፣ ሁለተኛ ደግሞ ትንሽ የሚመስሉ ግን ትልቁን ስዕል ለማጠናቀር የሚረዱ ናቸው። ለምሳሌ ቴዎድሮስ አሸንክታብ ላይ ጽፈዋል። ያ አሸንክታብ በኋላ ተመልሶ ከእንግሊዝ ሀገር መጣ። እንደዚህ እንደዚህ አይነት ትንንሾች ነገሮች ላይ በሁለተኛ ደረጃ ጽፈዋል። ፕሮፌሰር ሽፈራው ሌሎችስ እንዲሁ ያልተለመዱ በወትሮ ብዙ ተገፍቶ መጠነ ሰፊ ጥናት የማይደረግባቸው ነገር ግን ፕሮፌሰር ፓንክረስት ሰፊ ጥናት ያደረጉባቸው ርዕሰ ጉዳዮች ይኖር ይሆን? ምሳሌዎች ቢሰጡን። ለምሳሌ የስዕል ታሪክ፣ የጦር መሳሪያዎች ታሪክ፣ የወታደር ታሪክ፣ እነዚህ ላይ ሌሎች ምሁራንም ቢጽፉ እሳቸው ከልዩ ልዩ ገጽታ እያዩ ጽፈዋል። ስለዚህ አሁን እውነትም ዶክተር አሉላ እንዳለው እሳቸው የሚከተሉት የአቀራረብ ስነ ዘዴ ያለውን ማስረጃ ሰብስቦ ለምርምር መነሻ ማድረግ ላይ ነው እንጂ ትንታኔና ቲዮሪ ማውጣት ላይ አይደለም። በዚህም የተነሳ አንዳንድ ምሁራን ይተቿቸዋል። ዝም ብሎ ምንጮቹን ያቀርባል ሪቻርድ ፓንክረስት እያሉ ግን እነዛው ምሁራን በሚቀጥለው ጽሁፋቸው ወደ እሳቸው ጽሁፍ ሲሄዱ ይገኛሉ እና በማንም ኢትዮጵያን የሚያጠና ሰው ጽሁፎች ስናይ የሪቻርድ ፓንክረስ ጽሁፍ ሲጠቀስ ሲያገለግል እናያለን። በተለይ በተለይ ግን በማማከር ስራ ላይ ያለ መምህር የድኅረ ምረቃ ተማሪዎችን በማስተርስ ደረጃ፣ በዶክትሬት ደረጃ ቲሲሳቸው እንዲጽፉ የሴሚናር ወረቀቶቻቸው እንዲጽፉ በማማከር ደግሞ ርዕስ እንዲመርጡ ይህ አይነት ስራ አድካሚ ስራ ነው እና ለሱ ትልቅ መነሻ የሚሆነው የሪቻርድ ፓንክርስት የሪቻርድ ስራ ነው። በዚህ በኩል ብዙ መምህራን የሚወዱት የሚያደንቁት ይመስለኛል። ተማሪው በዚህ ጉዳይ ላይ ለመስራት ከፈለገ መነሻ አድርጎ ሊያነብ የሚገባው ሪቻርድ ከጻፏቸው ጽሑፎች ውስጥ ብዙ ይገኛል። ስለዚህ በዚህ አይነት ስናየው ትልቅ አስተዋጽኦ ያደረጉ ትልቅ ምሁር ናቸው። አንደኛ ብዛቱ፣ አንድ ጊዜ አንድ ሪቪው ላይ ለመጽሐፍ ፈልጌ ቁጥሩን ለማሟላት አልቻልኩም። ምክንያቱም እሳቸውም ባለቤታቸውም ወይዘሮ ሪታ ሙሉ እንትኑ የላቸውም፣ አዙ የላቸው። ስለዚህ ልጽፍ አልቻልኩም እና በጽሁፍ ብዛት የሚወዳደራቸው ሰው የለም። ሁለተኛ ምሁር የለም፣ ሌላ ሊቅ የለም። ብዙ ሊቃውንት አሉን፣ በጣም የሚከበሩ ግን የእሳቸው ብዛቱ በጣም በጣም የላቀ ነው። ሁለተኛ ደግሞ ይሄ ፈርቀዳጅነታቸው። ሶስተኛ ዶክተር አሉላ እንዳለው በእሱ ብቻ ሳይረኩ ስፋት ላለው የአገሪቱ ህብረተሰብ ደግሞ ጨምቀው በጋዜጣዎች በመጽሔቶች እየጻፉ በነዛው በተለያዩ ጉዳዮች ላይ ያቀርባሉ። ለምሳሌ ለኢትዮጵያ አየር መንገድ ይጽፉ ነበር። አዲስ ትሪቢዩን ለብዙ አመት ጽፈው አዘጋጁ አቶ ታምራት በቀለ ሲነግረኝ አንዱ የእሱን ጋዜጣ ተወዳጅ የሚያደርግለች እሳቸው ጽሁፎች ነበሩ በየሳምንቱ የሚወጡት። አዲስ ትሪቢዩን ብቻ ሳይሆን ካፒታል የሚባልም ጋዜጣ ላይ ልክ እንደዚሁ እና ሌሎችም ጋዜጦች ላይ እድል ባገኙ ቁጥር ያቀርቡ ነበረ። በምሁራን ውስጥ ደረጃ በሳይንሳዊ መጽሄቶች በሳይንሳዊ መጽሐፍት ላይ ለተወሰኑ አንባቢዎች ለምሁራን እንደሚሆን ተጽፈው የሚቀርቡትን ስራዎች ያንን ጨምቀው በጣም በቀላል አድርገው የማቅረብም ችሎታ ነበራቸው። ስለዚህ በጣም በስፋት ልናደንቃቸው የሚገባ ምሁር ናቸው። ሊቅ ናቸው። የማይነሳ ደግሞ ሌላ ሌላ ገጽታ አለ። አዎን፣ ሌላውን ገጽታ የእውቁን የታሪክ ሰውና የኢትዮጵያ ወዳጅ ፕሮፌሰር ሪቻርድ ፓንክረስትን ሌሎች ታሪኮች ለሌላ ቀል እናሳድር ነው። በድረ ገጻችን ላይ ግን ረዘም ያለውን ውይይት ሙሉ ክፍል ቀድመን እናስቀምጣለን። ለአሁኑ እንግዶቻችንን ፕሮፌሰር ሽፈራው በቀለን፣ ዶክተር አሉላ ፓንክረስትንና የፀሐይ አሳታሚውን አቶ ኤልያስ ወንድሙን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ወደ ማጠቃለያችን እየገሰገስን ነው። አዲሱ አዎ ለምሽቱ ያልነውም በዚህ ሉን ቋጭ ነው። የቀረን እስከ ማጠቃለያ ዜናው የሚያዳርሰን ይህ የጀመርነው የሄለንበርሄ ዜማ ይሆናል። እንደምናመሻቸው አድማጮቻችን፣ አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ለፕሬዚዳንትነት ይወዳደሩ በነበረበት ወቅት የትራምፕ ታወር ስልኮቼ ለስለላ ተጠልፈው ነበር ሲሉ ላሰሙት ክስ እስከ ነገ ሰኞ ባለው ጊዜ ማስረጃ እንዲያቀርቡ ጥሪ አድርገዋል። እስካሁን ባለው ጊዜ መሰረት የለው ክስ ተብሏል። የቀድሞ ፕሬዚደንት ባራክ ኦባማ በትራምፕ ታወር ያሉት ስልኮችን ጠልፈው ለስለላ እንዲካሄድባቸው አድርገዋል ሲሉ ፕሬዚደንቱ ከአንድ ሳምንት በፊት በትዊተር ባስተላለፉት መልእክት መክሰሳቸው ይታወቃል። የካሊፎርኒያ ክፍለ ግዛት ተወካይ ሪፑብሊካዊ የህግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር ዴቪናንስ እና ዲሞክራቱ የኮሚቴው አባል አዳም ሼፍ ትራምፕ ለክሳቸው ማስረጃ እንዲያቀርቡ የሚጠይቅ ደብዳቤ ልከውላቸዋል። የኦባማ ቃል አቀባይ የትራምፕ ክስ መሰረት የለውም የሚል ምላሽ ሰጥቷል። የዩናይትድ ስቴትስ ፕሬዚደንት የማንም ሰው ስልክ እንዲጠለፍ ለማዘዝ አይችልም። የፌዴራል ዳኛ እንዲያጸድቀው ያስፈልጋል። የአንድ ዜጋ የስልክ መስመር እንዲጠለፍ ያስፈልገበትን ነገር የሚያረጋግጥ ምክንያታዊ የሆነ መሰረት እንዲኖር ያስፈልጋል። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22 እና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና አደሩ።